ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ዕድሜያቸው ከሃምሳ በታች ሆኑ አውስትራሊያውያን አስትራ ዜኒካ ክትባትን እንዳይከተቡ ምክረ ሐሳብ ቀረበ። አንጋፋው ድምፃዊ የማንዶሊን ተጫዋች አየለማሙ ከዚህ ዓለም በሞት ተለየ። ማይክል ሞርጋን በጽኑ ጉዳት ሳቢያ ከራግቢ ስፖርት ተሰናበተ። የሚሉት ግንባር ቀደም የርዕሰ ዜናዎቻችን ናቸው። የአውስትሬልያ ፌዴራል መንግስት የአስትራዜኒካ ኮሮና ቫይረስ ክትባት ዕድሜያቸው ከ50 ዓመት በታች ለሆኑት እንደማይሰጥ አስታወቀ። ጠቅላይ ሚኒስትር ስኮት ሞሪሰን የብሔራዊ ካቢኔ ስብሰባን ካከናወኑ በኋላ እንደገለጡት አውስትሬልያ ከአራት የተለያዩ ክትባት አምራች ኩባንያዎች ጋር ከስምምነት ላይ እንደደረሰችና ሃያ ሚሊዮን የፋይዘር ክትባትን አካቶ መቶ ሰባ ክትባቶችንም ማዘዟን ገልጠዋል። አቶ ሞሪሰን የአስትራ ዜኒካ ክትባትን አስመልክተው ሲናገሩ ክትባቱን ላለመውሰድ ግድ የሚል መመሪያ የለም። ይህ ተጋላጭነት ስለመኖሩ እውቅና መቸር ነው ከውሳኔ ላይ የሚደረሰው ለአውስትራሊያውያን ሲባል ነው። እርግጥ ነው እኒህ ዕድሜያቸው ከ50 ዓመት በላይ የሆኑት የአስትራዜኒካ ክትባትን እንዲከተቡ ይበረታታሉ ብለዋል። የጤና ሚኒስትር ግሬግ ሃንት በበኩላቸው የክትባቱን አሰጣጥ መጓተት አስመልክቶ እየተሰነዘሩ ላሉ ትችቶች ሲመልሱ በአሁኑ ወቅት በአንድ ቀን ከ81 ሺህ በላይ ክትባቶችን መከተብ እንደተቻለና በጠቅላላውም ከአንድ ሚሊዮን በላይ ሰዎች መከተባቸውን ተናግረዋል። እስካሁን አምስት ነጥብ አምስት ፐርሰንት አውስትሬሊያውያን የመጀመሪያ ክትባታቸውን ተከትበዋል። ይህ በእንዲህ እንዳለም ኒው ሳውዝ ዌልስ በጊዜያዊነት ገታው የነበረውን የአስትራዜኒካ ክትባት ዳግም መስጠት ጀምራለች። የኒው ሳውዝ ዌልስ ፕሪምየር ግላዲስ ቨርጅክሊያን ምንም እንኳ ዕድሜያቸው ከአምሳ አምስት በታች የሆኑ ሰዎች የአስትራዜኒካ ኮሮና ቫይረስ ክትባትን ለጥንቃቄ ሲባል እንዳይወስዱ ቢመከርም መከተብ ግና እንደሚችሉ ሲያስረዱ ተጋላጭነቱ አለ። ይሁንና ተጋላጭነቱ ዝቅተኛ ነው። ያገኘነው መልካም ምክርም ዕድሜያቸው ከ50 ዓመት በላይ የሆኑቱ የአስትራዜኒካ ክትባትን ለመከተብ መተማመን እንዳላቸውና ከሐምሳ ዓመት በታች ሆኑቱ ራሳቸውን የተጋላጭነት ደረጃ ገምግመው ከወሳኔ ላይ መድረስ እንደሚችሉ ነው። ሰኞ ዕለት ለሰዎች የምንሰጠው መረጃ እንዲደርስ ለማድረግ እሳቤው አለን። ማስገንዘብ የምሻው ባለፈው ዓመት ሐምሳ ዓመት እንደሞላኝ ታስታውሳላችሁ። አስትራዜኒካ ተከትቤያለሁ። ሁለተኛዋንም ክትባት ለመከተብ እያሰብኩ ነው ብለዋል። የደቡብ አውስትሬልያ ፕሪምየር ስቲቨን ማርሻል በበኩላቸው የክፍለ ሀገራቸው ነዋሪዎች በሙሉ ከገና በዓል በፊት ለመከተብ ስለመቻልና አለመቻሉን ከወዲሁ ለመናገር ጊዜው ገና መሆኑን ተናግረዋል። ይህ በእንዲህ እንዳለም የሌበር ፓርቲ መሪ አንቶኒ አልበኒዚ ቀድሞኑ መንግሥት ተጨማሪ ክትባቶችን በእጁ ማስገባት ነበረበት ሲሉ፣ የግሪንስ ፓርቲ መሪ አደም ባንት በበኩላቸው ከሰልፉ መጨረሻ ሆነን እኒያ ትላልቅ ኩባንያዎች በተገቢው ወቅት ተገቢውን ያህል ክትባቶች ይልኩልናል ብለን ባልጠበቅን ነበር። እዚህ አውስትሬሊያ ውስጥ የሚያሽኑን የክትባት አይነቶች ሁሉ መፈብረክ ነበረብን ብለዋል። የጾታ መድሎ ኮሚሽነር ኬት ጄንኪንስ የፌዴራል መንግስቱ የሥራ ቦታ ወሲባዊ ትንኮሳን አስመልክቶ ከቀረበለት ምክረ ሐሳቦች ውስጥ አንደኛውን በውል አለመቀበሉን አስታውቀዋል። መንግሥት በትናንትናው ዕለት በወርሃጁን የቀረበለትን ከበሬታ በሥራ ቦታ የተሰኘ ሪፖርት ተቀብሎ በከፊልና በመርህ ደረጃ ግብር ላይ ለማዋል እሳቤ ማሳደሩን ገልጧል። ይሁንና ወይዘሮ ጄንኪንስ መንግስት አሰሪዎች ወሲባዊ ትንኮሳዎችን ከመስሪያ ቤታቸው ከናካቴው ለመግላት የሚያስችላቸውን እርምጃ ግብር ላይ እንዲውል ሙሉ በሙሉ ባለመቀበሉ ስጋት የገባቸው መሆኑን ተናግረዋል። ወሲባዊ ትንኮሳን አስመልክቶ መረጃ ወይም ድጋፍ የሚሹ ከሆነ 1800 737 732 ደውለው ማናገር ይችላሉ። አንድ የኩዊንስላንድ ማህበረሰብ ቡድን ከአንድ የከሰል አምራች ድርጅትን ወደ ተባበሩት መንግስታት ዘንድ በአቤቱታ ስሚ አቅርበዋል። ሴቭ ዘ ዶውስን የገበሬዎች ቡድን አቤቱታውን ያቀረበው በማዕከላዊ ኩዊንስላንድ ዶውስን ወንዝ 500 ሜትር ርቀት ላይ የከሰል ምርቱን ማምረት እንዳይችል በመቃወም ነው። የአውስትሬሊያ ብሔራዊ ኢማሞች ምክር ቤት አውስትሬሊያ ውስጥ የረመዳን ጾም ኤፕሪል 13 እንደሚጀምር አስታወቁ። በዕለቱ አውስትራሊያውያን ሙስሊሞች ጾማቸውን እንደሚጀምሩ ግራንድ ሙፍቲ ዶክተር ኢብራሂም አቡ መሐመድ ገልጠዋል። የረመዳን ጾም ሜይ 13 ሲያበቃ የኢድ አልፈጠር በዓል ይከበራል። የአውስትሬሊያ የስደተኞችና ሴቶች ተሟጋቾች ቡድን ወደ አውስትሬልያ በፍቅረኞቻቸው አማካኝነት ቪዛ አግኝተው የሚመጡ ግለሰቦች የእንግሊዝኛ ቋንቋ ፈተናን ማለፍ ግድ የሚል መመዘኛ መጨመርን አስመልክቶ ተቃውሞውን አሰምቷል። የእንግሊዝኛ ቋንቋ ብቃት መመዘኛ ፈተና እንዲካተት እሳቤ ያሳድረው የአገር ውስጥ ጉዳዮች ዲፓርትመንት ነው። ዲፓርትመንቱ እንግሊዝኛ ቋንቋን በመመዘኛነት ማስገባት ግለሰቦች የእንግሊዝኛ ቋንቋን እንዲማሩ ያተጋቸዋል ባይ ነው። ይሁንና የስደተኞችና ሴቶች ተሟጓች ቡድኑ ይህ አይነቱ መመዘኛ ቤተሰብን ለመለያየት ይዳርጋል የሚል ስጋቱን በመግለጥ የተቃውሞ ድምፁን አሰምቷል። አንጋፋው ድምፃዊና የማንዶሊን ተጫዋች አየለ ማሞ ከዚህ ዓለም በሞት ተለይቷል። የቀብር ሥነ ሥርዓቱም በትላንትና ዕለት ተካሂዷል። አንጋፋው ድምፃዊና የማንዶሊን ተጫዋች አርቲስት አየለ ማሞ ከዚህ ዓለም በሞት ተለየ። የአንጋፋው አርቲስት ከዚህ ዓለም በሞት የተለየው መጋቢት ዘጠኝ ቀን ሁለት ሺህ አስራ ሶስት ሲሆን ትናንትና ቀብር ስነ ስርዓቱ በመንበረ ጸባኦት ቅድስት ሥላሴ ቤተ ክርስቲያን ተፈጽሟል። አርቲስት አየለማሞ ለማሞ ለበርካታ አንጋፋና ወጣት ድምፃውያን ግጥምና ዜማ በመስጠት ይታወቃል። አርቲስቱ ራሱ ማንዱሊን እየተጫወተ ባዜመው ወይ ካሊብሶ በተሰኘው ስራው ይታወቃል። አርቲስት አየለማሞ የግጥምና ዜማ ስራ ከሰጣቸው አንጋፋ ወጣት ድምፃውያን መካከል ጥላውን ገሰሰ፣ ማህሙድ አህመድ፣ ብዙነች በቀለ፣ ኩኩ ሰብስቤ፣ ኤፍሬም ታምሩ፣ ሀመልማል አባተ፣ ብጽሐት ስዩም ወረታ፣ ውበት አስቴር ከበደ፣ እያዩ ማን ያዟል፣ ሻምበል በላይነ፣ ደረጀ ደገፋው፣ ጌታቸው ጋዲሳና ህብስት ጥሩነህ ይጠቀሳሉ። አንጋፋው ድምፃዊ የዜማና ማና ግጥም ደራሲ ህልፈት ምክንያት አዘን ለገጠማቸው ቤተሰቦች ወዳጆችና አድናቂዎች መጸናናትን እንመኛለን። የሰሜን ኩዊንስላንድ አስተባባሪ አምበል ማይክል ሞርገን በደረሰበት ብርቱ የትከሻ መጎዳ ሳቢያ ከስፖርቱ ራሱን እንዲያገል ግድ ተሰኝቷል። የ የ29 ዓመቱ ሞርገን ጉዳቱ ጽኑ በመሆኑ ከስፖርቱ እንዲገታ በሐኪሞች ተነግሮታል። ከ2010 ጀምሮ ሞርጋን 168 ውድድሮችን የተሳተፈ ሲሆን ኩዊንስላንድን ለ12 ጊዜያት አውስትራሊያንም በ12 ጨዋታዎች ወክሎ ተወዳድሯል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 76 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 31 ኢትዮጵያ ብር ከ55 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 15፣ ከፍተኛ 30። አደላይድ ብራ ይሆናል። ዝቅተኛ 13፣ ከፍተኛ 20። ሜልበርን በመጠኑ ያካፋል። ዝቅተኛ 11፣ ከፍተኛ 18። ሆባርት ያካፋል። ዝቅተኛ 9፣ ከፍተኛ 14። ካምብራ በከፊል ደመናማ ይሆናል። ዝቅተኛ 6፣ ከፍተኛ 18። ሲድኒ ማለዳ ላይ ሊያካፋ ይችላል። ዝቅተኛ 16 ከፍተኛ 25። ብሪስበን ፀሐያማ ሆኖ ይውላል። ዝቅተኛ 18 ከፍተኛ 33። ዳርዊን ሊያካፋ ይችላል። ዝቅተኛ 25 ከፍተኛ 33። አዲስ አበባ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 13 ከፍተኛ 28። ዜናውን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ዕድሜያቸው ከአምሳ በታቸውን አውስትራሊያውያን አስትራዜኒካ ክትባትን እንዳይከተቡ ምክረ ሐሳብ ቀረበ። አንጋፋው ድምፃዊና የማንዶሊን ተጫዋች አየ ለማሞ ከዚህ ዓለም በሞት ተለየ። ማይክል ሞርጋን በጽኑ ጉዳት ሳቢያ ከራግቢ ስፖርት ተሰናበተ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።